ጋዜጠኛ ሲሳይ ጌና በቅድሚያ ወደ አውስትሬሊያ እንኳን በሰላም መጣ በጣም አመሰግናለሁ ካሳሁን እግዜር ይስጥልኝ ወደ አውስትሬሊያ ጉዞ ከመግባታችን በፊት በቅድሚያ እንዴት መቼና ለምን ነበር ወደ ጋዜጠኝነቱ ዓለም ተስበህ ልትገባ የቻልከው አመሰግናለሁ ካሳሁን እንግዲህ የእኔ ጋዜጠኝነት ህይወት የሚጀምረው ወደ 1986 አካባቢ ነው ኢትዮጵያ ውስጥ ለውጥ የመጣበት በዛም ከለውጡ ጋር ተያይዞ የፕሬስ ነጻነት የተፈቀደበት ጊዜም ስለነበር ያው እንደ ሌላው ኢትዮጵያዊ ሀሳቤን ለመግለጽ በአንዳንድ ጋዜጦች ላይ ጽሁፎችን በማቅረብ በዛ መልክ ወደ ጋዜጠኝነት ሙያን የገባሁት። ከዛ በኋላም በሌሎች ጋዜጦች ላይ ተቀጥሬም የመስራት ሁኔታ ነበር። በመጨረሻም ደግሞ የራሴን ጋዜጣ አቋቁሜ፣ በተለይም ኢትዮጵ የሚባል ጋዜጣና መጽሄት ያንን ሳዘጋጅ ነበር። መጨረሻ ለምርጫ ዘጠና ሰባት ሲከሰት ተጨማሪ አንድ ጋዜጣም ነበረኝ፣ አባይ የሚባል ሁለቱንም እየሰራው በነበረበት ወቅት ኢትዮጵያ ውስጥ ከምርጫው ጋር ተያይዞ በተከሰተው ሁኔታ ብዙዎች ጋዜጠኞች ወደ ወህኒ ሲጋዙ ከተጋዙት አንዱ ነበርኩ። ከእስር ቤትም ስንወጣ ያው ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት ሕገ መንግስቱ ላይ ብቻ። ከዛ ግል ጋዜጦች ወይም ደግሞ በሌላ ቋንቋ የነጻ ፕሬስ ጋዜጦች እና መጽሔቶች እንደዚሁ የተለያዩ ህትመቶች ይወጡና ለህዝብ ይቀርቡ ነበር። በወቅቱ በዛ ወቅት የነበረው ሁኔታ እንደምን ታየዋለህ? በአንድ ወቅት ለምሳሌ ያለው ክርክር የግል ጋዜጦች ነው እንጂ የምንላቸው የነጻ ፕሬስ አንላቸውም፣ ምክንያቱም አንድ ነጻ አይደሉም፣ ምክንያቱም ወገንተኛ ናቸው፣ በተለይ ተቃዋሚ ድምጽ ናቸው ብሎ ያኔ የሚኮንኑ ሰዎች ነበሩ። በሌላ በኩል ደግሞ ጭራሹንም ነጻ ፕሬስ በመጀመሪያ በሌለበት ሀገር ውስጥ ስ ነጻ ፕሬስ እንዴት ይኖራል? ነጻ መባል የለባቸው፣ ምክንያቱም አገሪቷ ውስጥ ነጻ ፕሬስ የለም የሚል ደግሞ ሌላ ክርክር ነበር። ከዚህ አኳያ ሲያኔ ለህትመት ይቀርቡ የነበሩትን የህትመት ውጤቶች ከፕሬስ ነጻነት አኳያ እንዴት ነበር የምታያቸው? እንግዲህ በወቅቱ የነበሩት ጋዜጦች እውነት ለመናገር ዛሬ ላይ ቆሙ ለሚመለከት ሰው ነጻ ፕሬስ ማለት ምንን ማለት እንደሆነ ይበለጠ የታየበትም አጋጣሚ ነው። ፍጹም በነጻነት ሀሳባቸውን ያለምንም ገደብ መግለጽ የሚችሉበት ያለምንም ገደብ መግለጽ የሚችሉበት ምለው አሁን ካለ ሁኔታ ጋር በማነጻጸር ነው ያ ማለት ሀሳብን ትገልጻለህ፣ ከዛ በኋላ ወደ ወህኒ ትጋዛለህ። የእስራት ጊዜም አለ፣ እስራትም ጨርሶ ደግሞ ወጥቶ በዛ ሂደት ውስጥ የመቀጠል ያው የትግል አካል ተደርጎ የሚወሰድበት ሁኔታ ነበርና በፍጹም ፕሬስ ነጻነት፣ ወይ ደግሞ የነበሩት ጋዜጦች ነጻ ፕሬሶች ተብለው ሊገለጹ ይችላሉ። ከየትኛውም የፖለቲካ ኃይል ጋር የሚሳሳቡ አይደሉም። ኢትዮጵያ ውስጥ ባለው ጉዳይ ላይ አቋም ሊኖራቸው ይችላል። ከአቋም ውጭ የሚፈጠር ማሰብ የማይችል ሰው መሆን ያለበት፣ ማንም ሰው አቋም ይኖረዋል። ማንም የሚዲያ ተቋም ግብ ይኖረዋል። ከዛ ውጭ ያንን ለማራመድ ያንን አላማውን ለማ ለማሳቀል ሊሰራ ይችላል እንደ ሚዲያ ደግሞ ኃላፊነቱም ወይ ደግሞ የሚዲያ ተግባሩን ሲወጣ ነበርና እና ያን የነበሩት ነጻ ፕሬሶች ናቸው ብዬ ነው የማምነው። እኔ የግል ሚዲያ የሚባለው በተፈቀደለት ቦይ ብቻ መፍሰስ የሚችል ለምሳሌ ሬዲዮ ጣቢያ አቋቁመው የጋዜጣ አደራጅተ ፖለቲካ ጉዳይ ውስጥ አትሳተፍም፣ ማህበራዊ ጉዳይ ብቻ ነው የምዘግበው፣ ፖለቲካ ጉዳይም ሲሆን እኛ በምንፈቅድል መስመር ብቻ ሄድ የሚባል ከሆነ እነዛን ነው የግል የምለው። ኢትዮጵያ ውስጥ ነጻ ፕሬስ ነበር። ያ ነጻ ፕሬስ በጣም ተስፋ ሰጪ በሆነ መንገድ እስከ 1997 እያበበ ከመጣ በኋላ መቶ በመቶ የተቀጨበትና አሁን የግል ሚዲያ የሚባል ነገር ያለበት ሁኔታ ነው የሚታየኝ። በዛ ወቅት ኢትዮፕንም ጨምሮ አባይም እንደዚሁ አክሎ በወቅቱ የነበሩት የግል ጋዜጦች ወይም ነጻ ፕሬስ ህትመት ውጤቶች ለሀገሪቱን የፖለቲካ አጀንዳ በመቅረጽ አኳያ ምን ያበረከቱት አስተዋጽኦ አለ የህዝብን ፖለቲካዊ ተሳትፎና ንቃተ ሊናውን ከማጎልበት አኳያ? አሁ እንግዲህ ያኔ የነበሩት ፕሬሶች አንድ በእርግጠኝነት መናገር የሚቻለው ኢትዮጵያ ውስጥ አሁን ስልጣን ላለው ቡድን ወይ ስልጣን ከመጣበት ጊዜ ጀምሮ ኢትዮጵያ ውስጥ ልዩነት ሲሰበክ የነበረባት ሀገር ነች። ስለ አንድነት የሚነገርበት ሁኔታ አይደለም። ኢትዮጵያን በተለያዩ ዓለም ጫፍ ወይ ደግሞ በተለያዩ ጥግ ላይ ቆመው እነሱ ሲመጡ በአንድነት መሰባሰብና መነጋገር የጀመሩ እስኪመስል ድረስ ኢትዮጵያ ያልነበረችና እነሱ የፈጠሯት ያህል ሲሰበክ ነበር። አንዱ በሌላው ላይ ጥላቻ እንዳለው ያም ጥላቻ ደግሞ የሌለ ጥላቻ በተወሰነ ደረጃ ካለም ያንን የማጉላትና የማስፋት ሁኔታ ነበርና ይህም በመስበርና ኢትዮጵያዊነትን ወይ ደግሞ ወንድማማችነትን በማጎልበት ረገድ ፕሌሱ ትልቅ ሚና ተጫውቷል። ሀያ አምስት አመታት ስልጣን ላይ ያለው ቡድን ልዩነት እየሰበከ ባለበት ሁኔታ ውስጥ ኢትዮጵያዊነት ሳይጠፋ ወይ ደግሞ ወንድ ትግላችነት ሳይዳከም እንዲቀጥል የተለያዩ አስተዋጽኦ ያደረጉ ወገኖች አሉ። ከዛ ውስጥ አንዱ ደሞ ፕሬሱ ስለሆነ፣ ከዚህ አንጻር ፕሬሱ ትልቅ ሚና ነበረው ብዬ ነው የማምነው። በርካቶች በስደት ላይ ይገኛሉ፣ አንተንም ጨምሮ እንደዚሁ ቢያንስ ከመቶ ሀምሳ ያለነሱ ጋዜጠኞች አሁንም ድረስ በስደት ላይ በተለያዩ የአፍሪካ ግዛቶች በጥገኝነት ጥያቄነት የሚገኙ አሉ። የተከፈለው ወይም በዛ ወቅት የተከፈሉት ዋጋ እና አሁን የሚገኙበት በተለያዩ በስደት ላይ ያሉት ለኢትዮጵያ የከፈሉት ወይም ለፕሬስ ነጻነት ወይም ለንግግር ነጻነት የከፈሉት ዋጋ ፍሬ አፍርቷል፣ ተገቢም ነበረ፣ ውጤቱ ይህን አሳይቷል የሚባላል ላብነት የሚጠቀስ እንዳልከው ካሳሁን በተለያዩ ዓለም ክፍሎች ነው ፕሬሱ ሰው የተበተነው። ምናልባት ፕሬሱ ሲጀመር ከነበሩ ወይ ደግሞ ከቀጠለም በኋላ እስከ ተወሰነ ጊዜ ከነበሩት ውስጥ አሁን ምን ያህል ሰው ቀረ የሚል ነገር ቢነሳ በጣም በጣም የሚያስደነግጥ ቁጥር ነው ያለው። ሙሉ ሙሉ ወጡ ሊባል በሚችል ደረጃ ከጥቂት ሰው በቀር ኢትዮጵያ ውስጥ ነጻ ፕሬስ ሲሰሩ የነበሩ ሰዎች ወጥቷል። በእርግጥ ኢትዮጵያ ውስጥ ነጻው ፕሬስ ብቻ ሳይሆን በተለያየ ሙያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ የሚፈቅዶ ሆኖ ባለመገኘቱ በተለያየ መንገድ አገር ለቀው ወጥተዋል። ግን የተሰደዱት ሰዎች በስደትም ተመችቷቸውም ሆነ ከፍቷቸው የሚኖሩም ሊኖሩ ይችላሉ። በእነዚህ ውስጥ ሂደት ውስጥ ያለፉ ሰዎች ሁሉ በአቅማቸው በሚችሉት መጠን ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት፣ ኢትዮጵያ ውስጥ ወንድማማችነትና ኢትዮጵያዊነት እንዲጎለበት የራሳቸው ሚናና አስተዋጽኦ ሲያደርጉ የነበሩ በመሆናቸው ያኔ ያደረጉት አስተዋጽኦ ይነስ ይብዛም እንደ አንድ በጎ ነገር ዜጋ ኃላፊነታቸውን ተወጥተዋል ብዬ ነው የማምነው። እና ያን ያልባን በማድረጋቸው ለስደት በክተዋል። በስደት ውስጥ ሊመቻቸውም ሊከፋቸውም ይችላል። ግን እንደ አንድ ትልቅ አስተዋጽኦ አድርገዋልና እኔ ለኢትዮጵያ የተከፈለ ዋጋ ነው ይሄ። ዋጋቸውንም ደግሞ ዛሬም ባየው ነገ ከነጎዳ ኢትዮጵያ ውስጥ የተሻለ ነገር መምጣት ለነሱ ዋጋቸውን አገኙ ማለት ነውና ከዛ አንጻር ነው የሚመለከተው። በታሪክ ውስጥስ ምን አይነት ልዩ ስፍራ ሊይዝ ይችላል ወይም ይገባል ብለው ያስባሉ? ላለፉት ሀያ አምስት አመታትም ሆነ በሚቀጥሉት አመታት ውስጥ እነዚህ ጋዜጠኞች ያደረጓቸው ጉልህ አስተዋጽኦዎች እንደምን ይነሳሉ? ምን አይነት ታሪካዊ ስፍራ ይኖራቸዋል በኢትዮጵያ የፕሬስ ህይወት ውስጥ ይላሉ። እንግዲህ በኢትዮጵያ ፕሬስ ውስጥ ምንም ባልነበረበት ነው የፕሬስ ነጻነት ወይ ደግሞ ኢትዮጵያ ውስጥ ሀሳብን የመግለጽ ነጻነት ባልነበረበት ድንገት ሲጀመር ከዜሮ የተነሳ ምናልባት በመንግስት ሚዲያ ውስጥ ያለፉ ሰዎች ከነዛ የተቀሰሙ ልምዶች ይኖራሉ። ከዛ ያለፈ ግን በነጻ ፕሬስ በኩል የነበረ እንደ ትምህርት የሚወሰድ ወይ ደግሞ ከዚህ እንነሳለን የሚባልበት ነገር አልነበረም እና ከዜሮ ተነስቶ በተደረገ ጥረት ይነስ የሚብዛ መስዋዕትነትም እየተከፈለ ብዙ ዋጋ እየተከፈለ የታለፈበት ነውና በዛ ሂደት ውስጥ ፕሬሱ ዛሬ ሙሉ ሙሉ ሊባል በሚችል ደረጃ የተዘጋ ቢሆንም፣ ኢትዮጵያ ውስጥ ግን ሀሳብን የመግለጽ ነጻነት እውን እስካልሆነ ድረስ፣ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እስካልተገነባ ድረስ፣ በአምባገነንነትም ሆነ በዘረኝነት በማናቸው ሁኔታ ውስጥ ኢትዮጵያ ውስጥ ኢትዮጵያውያን እጃቸውን ሰጥተው ወይ ደግሞ ተንበርክከው ተገዝተው እንደማይቀጥሉ በተወሰነ ደረጃ የነጻነትን ዋጋ የዲሞክራሲን ዋጋ በማስተማር በማሳየት ረገድ ፕሬሱ ሚናውን ስለተወጣ ኢትዮጵያ በነጻነት እንድትኖር ወይ ደግሞ ከዚህ በኋላ አምባገነንነትም ዘረኝነትም እንዳናስተናግድ የተወሰነ ፕሬሱ አስተዋጽኦ አድርጓልና ከዛ አንጻር ትውልዱ ላይ የተወሰነ ነገር አሻራ አሳርፏል ብዬ ነው ማምነው። የፕሬሱ ዋጋ ይህም ጭምር እንደሆነ ነው የምገነዘበው። ወደ እግር ለህይወት ለመመለስ ለስደት ከበቁት ጋዜጠኞች ውስጥ አንዱን አሁንም በዛው ስራ ላይ ነው። በእርግጥ የምትገኘው ለዛ ለስደት የበቃበት ዋነኛ ምክንያት ምንድን ነው? ከአገር ለቆ ሊያስኬድ የበቃበት ዋነኛ ሰበብ? እኔ ኢትዮጵያ ውስጥ እንደነበሩ የነጻው ፕሬስ ቤተሰቦች፣ እንደ አጠቃላይ ኢትዮጵያ ውስጥ ደግሞ ኢትዮጵያ ውስጥ የሻለ ነገር እንዲመጣ ለውጥ እንዲመጣ ከሚፈልጉ ጉኖች አንዱ ነኝ። በዛ መልክ እንግዲህ ኢትዮጵያ ውስጥ ያለው ሁኔታ ብዙም የተመቸ አልነበረም። እስር ቤት ወደ አንድ አመት ከሰባት ወር ያህል ቆይተን ከወጣን በኋላ ንብረቶቻችን ተወስደዋል። ኮምፒውተር ተግዞብናል። ያም ሆኖ ወስደውትም ቢሆን በህግ እንዳልወሰዱ እናውቃለን። በህግ እንዳልወሰዱ ብቻ ሳው መጨረሻ ላይ ሁሉ ነገር በይቅርታ ታልፏል ተብሎ ንብረቶቻችንን መመለስ ሲገባቸው ንብረቶቻችንም አልመለሱም። ግን እሱን መወስደውት እኛ ሀሳብን የመግለጽ ነጻነትን ተግባራዊ ማድረግ አለብን በጀመርነው እንቀጥላለን በሚል ፈቃድ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። በዚህ መሃል እንግዲህ አጋጣሚ ሆኖ እኔ መቀመጫውን ካሊፎርኒያ ያደረገ ፔን ዩኤስኤ የ2010 የመጽሐፍ ነጻነት ሽልማት ተሸላሚ ሲያደርገኝ ያን ሽልማት ለመቀበል ወደ አሜሪካ ያድኩኝ። በወቅቱ ደግሞ የኢትዮጵያ ሳተላይት ቴሌቪዥን እና ሬዲዮ ተጀምሮ ነበር። ሀገር ቤት መስራት የማልችል ሰው ስለሆንኩኝ እንዲህ አይነት ደግሞ ትልቅ መድረክ ሲገኝ ወደ ሀገር ቤት የምመለስበት ምክንያት አልነበረም እና ኢሳትን ጆይን አደረግኩ። የእስር ቤት ህይወት አንዳንዶችን ቅስም ይሰብራል። ሌሎቹን ደግሞ ይበልጡኑ አጠናክሮ እንዳውም ለቆሙለት ዓላማ እንዲቆሙ እንዲገፉ፣ ለከፍተኛ መስዋዕትነት እንዲዘጋጁ ያደርጋል። በእስር ቤት በነበርክበት ጊዜ ባንተ ላይ በግል ያሳደረው ስሜት ምን ነበር? የእስር ቤቱ ዘመን የእስር ቤቱ ዘመን ያው እስር ቤት ለማንም የገባም ሳይሆን ያልገባውም እንደሚገምተው አስቸጋሪ ቦታ ነው። ግን አስቸጋሪ የሚሆነው ደግሞ የበለጠ አስቸጋሪነቱ ለማን ነው? ላልጠበቀው ሰው ነው። ኢትዮጵያ ውስጥ ባለው ሁኔታ ውስጥ ስልጣናቸውን በማናቸውም ሁኔታ ለድርድር የማያቀርቡ ወይ ደግሞ ዴሞክራሲ ወይ ደግሞ የፕሬስ ነፃነት የሚለውን ለታይታ ብቻ ለዓለም አቀፉ ማህበረሰብ ለገበያ ያዋሉ ሰዎች ጋር ግብግብ ስታደርግ ወደ እስር ቤት እንደምትወረወር ግልጽ ነው። ወደ እስር ቤት እንደምንወረወር ግልጽ የሆነው በተደጋጋሚ ስለታስርንና ስላየነውም ጭምር ነው። በዛ ሁኔታ ውስጥ ተመላልሰን እስር ቤትም ስንገባ አንድ ኢትዮጵያ ውስጥ እናሳከባለን የምንለው ነገር ያ ነገሩ እስኪሆን ድረስ ደግሞ ማናቸውን መስዋዕትነት መክፈል አለብኝ ብሎ ለወሰነ ሰው እስር ቤቱ የተመቸ ነው። የተመቸ የሚሆነው ምንድን ነው? የተመቻቸው ሁኔታ ስላለ ሳይሆን አንድ ሰው ጠብቆና ራሱን አዘጋጅቶ እስኪሄደ ድረስ ምንም ነገር ሊከብዶ አይችልም። ድንገት ደግሞ ያን ሁኔታ ላልጠበቁ ሰዎች ቅስማቸው ሊሰበር ሞራላቸው ሊጎዳ ብዙ ነገር ሊያስከፍላቸው ይችላልና ሊቋቋሙት አይችሉም። በእኔ በኩል እኔም ብቻ ሳይሆን በርካቶች በዛ መልክ ስንገባ ስንወጣ የነበር ነው። ራሳችንን ስላዘጋጀን በእስር ቤት በኩል እኔ በግሌ ምንም የደረሰብኝ የሞራል ስብራትም የሞራል ጉዳትም የለም። በማናቸውም ሁኔታ ውስጥ የበለጠ እየጠነከርኩ እንደወጣ ነው ያደረገኝ። ያም እንደሚያሳየው እስካሁንም ድረስ በዛው በሙያው ላይ ሆነ ኢትዮጵያ ሳተላይት ቴሌቪዥን ዋናው ፊት ሆነ የቀጠልክን ያለኸው፣ ኢትዮጵያ ሳተላይት ቴሌቪዥን ቅድም እንደገለጽከው የፔን ኢንተርናሽናል ሽልማት ለመቀበል ሄደ፣ በዛ የተቀላቀልከው ለመቀላቀል የመረጥክበት ምክንያት ምንድን ነው? የኢትዮጵያ ሳተላይት ቴሌቪዥን እና ሬዲዮም ጭምራለው ዋነኛ ሚናው እና ተልኮስ እንዴት ይገለጻል? አመሰግናለሁ ካሳሁን። እንግዲህ የኢትዮጵያ ሳተላይት ቴሌቪዥን እና ሬዲዮ ሲጀመር እኔ ኢትዮጵያ ውስጥ ነበርኩ። ጀማሪዎቹንም ስመለከት ከኔው ጋር እስር ቤት የነበሩት እነ ፋሲሌን ያለም እነ ደረጀ ሀብተወልድ እነዚህ እነዚህ ናቸው። አብረን እስር ቤት ነበርን፣ ከእስር ቤት ወጣን። እነሱ ኢትዮጵያ ውስጥ ያለው ነገር ከዚህ በኋላ አያስኬድም ብለው ወዲያውኑ ወደ ስደት ያቀኑት እነሱ አሉ። በሌላም በኩል ደግሞ ዋሽንግተንም በሄድኩበት ወቅት ዋሽንግተንም አውቃቸው እንደዚሁ ፕሬስ ውስጥ ያለፉ እነደረጀ ደስታ ያሉበት ሁኔታ ነው የነበረው። በቅርብም ሂደቱን እየተመለከትኩ በተጓዝኩ ቁጥር እዛ ያሉትንም ሰዎች እንደዚሁ በኢትዮጵያ ውስጥ የተሻለ ቀን ኢትዮጵያ ውስጥ ነጻነትና ዲሞክራሲውን እንዲሆን የሚንቀሳቀሱ ሰዎች እነ ታማኝ በየነም እዛ ያገኘሁበት ሁኔታ ነው። በአጠቃላይ ተልዕኮ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓትና የኢትዮጵያ አንድነት በዴሞክራሲያዊ ስርዓት ላይ እንዲገነባ ያንን መሰረት አድርጎ የሚንቀሳቀስ ተቋም መሆኑን መገንዘብ ብቻ ሳይሆን እዛም ያሉ ሰዎችም ከዚህ ቀደም የነበረ ታሪካቸውንም ይህንንም በደንብ ያስተዋልኩበት ነው። ከዛም ባሻገር ወደ ሂደቱ ስገባ ይህን በደንብ ከተገነዘብኩና ካረጋገጥኩ በኋላ እኔም የዛው አካል ነው። ይልኮት የኢሳት ተልዕኮ ኢትዮጵያ ውስጥ ዴሞክራሲያዊ ስርዓትና ኢትዮጵያዊነት ዴሞክራሲያዊ ስርዓት ማለት ልዩነትን የምንሰብክ ሰዎች አይደለን። ልዩነትን አንሰብክም ማለት ኢትዮጵያ ውስጥ ልዩነት የለም ማለት አይደለም። ልዩነቶቻችን ጌጦቻችን ናቸው። ልዩነቶቻችን ጌጦቻችን ሆነው ግን ሁላችንም ኢትዮጵያውያን መብቶቻችን ተከብሮ በጋራ የምንኖርበት በዛ መልክ ነው ኢትዮጵያም ኢትዮጵያውያንም ሊጠቀሙ የሚችለውን የሚለውን እሱን መሰረት አድርገን ያንን የሚሰራ ተቋም ነው። በዛ በኩልም የምናደርገው ጥረት አሁንም ቀጥሏል። በዚህ በኩል ብዙ አበረታች ነገሮች እያየን ነው። ይህን ነው እያደረግን ያለ ነው። እሳት አሁን ስድስተኛ ዓመት ላይ ደርሷል። ገና አዲስ ጀማሪ የሚዲያ ተቋም ነው። ሆኖም ባለፉት ስድስት ዓመታት ውስጥ ከፍተኛ ተደማጭነትና ስሙን በየቦታው ታዋቂ ሆኗል። ከዛ ደረጃ ላይ ሊደርስ የቻለው እንደምን ነው? ያለፉትን ስድስት ዓመታት የእሳትን ጉዞ እንዴት አዩታል? ዋነኛ አስተዋጽዎቹስ ላብነት ለአብነት የሚነቀሱት ምንድን ናቸው ይላሉ የኢሳት የመደመጥ ወይ ደግሞ ተደማጭነቱ የመስፋቱ አንዱ ኢትዮጵያ ውስጥ ያልተለመደ ነገር ነው። መንግስት የሚያስበውና መንግስት ከሚናገረው ውጭ የሆነ አስተሳሰብ በቴሌቪዥን ሰው በእያንዳንዱ ጎጆ ሲገባ የተለየ ድምጽ ሲሰማ አንዱ የማይጠበቅ አስገራሚም ነገር ነው። ስለዚህ የተለየ ድምጽ መስማት የቻለበት ሁኔታ ነው። በሌላም በኩል ደግሞ ኢትዮጵያ ውስጥ ከዘጠና ሰባት በፊት የነበረችው ኢትዮጵያና ከዘጠና ሰባት በኋላ ያለችው ኢትዮጵያ ፍጹም የተለየች ነች። ከዘጠና ሰባት በፊት ሰዎቹ የተለየ ሀሳብ የሚጽፈውን ሰው ያስራሉ እንጂ የተለየ ሀሳብ ያፍናሉ በሚባል ደረጃ አልነበረም። ቢያንስ በአንጻራዊ መልኩ በጣም የተሻለ ሁኔታ ነበር እና ከዘጠና ሰባት በኋላ ሙሉ ሙሉ አፈና ስለሰፈነ ሰው የተለየ ድምፅ፣ ድምጽ መስማት አይችልም ነበር። የተለየ ድምጽ መስማት ጀምረ። የተለየ ድምጽ መስማት ብቻ ሳይሆን ምናልባትም በዓለም አቀፍ ሚዲያዎቹ በኩል ኢትዮጵያን ብዙም ክብደት ስለማይሰጧት የማይቀርቡ ዜናዎች በኢሳት በኩል የሚቀርቡበት ሁኔታ ነበር በተለይ የአቶ መለስ ፈልፈት አቡነ ጳውሎስን ድንገተኛ ሕመምና ሞት በተመለከተ በኢሳት በኩል ይቀርቡ የነበሩ ዜናዎች ምናልባት ኢሳትን የበለጠ ተደማጭነቱን በማስፋት ረገድ ትልቅ ሚና ነበራቸው። ከምንም በላይ ግን ትልቅ መድረክ ስለሆነ በኢትዮጵያ ጉዳይ ላይ ሀሳብ ያላቸው የተለያዩ ባለሙያዎች፣ የፖለቲካ መሪዎች ሀሳባቸውን የሚያንሸራሽሩበት ትልቅ መድረክ መሆኑም ለተደማጭነቱ አስተዋጽኦ አድርጓልና በርካታ ዘርፈ ብዙ ስራዎች ስለሚሰሩ ከዛ አንጻር ይመስለኛል። ሌላው በኢሳት ላይ የሚሰነዝሩ ትችቶች አሉ። በአንድ በኩል በመንግስት በኩል እንደዚሁ በሀገር ውስጥ ሰላምና መረጋጋት እንዳይሰፍን የሚያደርጉ የፕሮፓጋንዳ ምሽን እንደሆነ ተደርጎ፣ በሌላ በኩል ደግሞ ሌሎች በተቃዋሚዎችም ወገን በሀገር አሜሪካን ጨምሮ የሚኖሩ አያሳተፉንም፣ መድረክ አይሰጡንም፣ ለእኛ ለተወሰኑት ብቻ ነው ብለው የሚተቹም አሉ። ለነኚህ ለሁለት በተለያዩ በኩል በኢሳት ላይ የለዘበም ሆነ የጠነከረ ትችት ለሚሰነዝሩት ወገኖች የእናንተ ምላሽ ምንድን ነው? ከመንግስት በኩል የሚባለውን ነገር ከመንግስት ምስጋና እንደማይመጣ ምስጋናም እንደማንጠብቅ ማንም ሰው የሚረዳው ይመስለኛል። ኢትዮጵያ ውስጥ አመፅ ወይ ደግሞ ፍጅት ለማምጣት ነው የሚለው ነገር ኢትዮጵያ ውስጥ አመፅና ፍጅት እየጋበዘ ያለው ማን ነው? የኢሳት ሚና ምንድን ነው የሚለውን ነገር ማንም ጤነኛ አእምሮ ያለው ሰው መመርመር፣ መገንዘብ ይችላል። በአመፅ ውስጥ ያለፉ ዛሬም ደግሞ ኢትዮጵያ ውስጥ አመፅ እንዲቀሰቀስና ሁኔታዎች በዚሁ መልክ እንዲቀጥሉ ግፊት እያደረጉ ያሉት እነሱ ናቸው። አመፅን የሚወልደው ባርነት ነው፣ ጭቆና ነው። ስለዚህ ጭቆናውና ባርነቱ በቀረ ቁጥር ኢትዮጵያውያን በኢትዮጵያዊነታቸው ባለሙሉ መብትና የሀገራቸው ባለቤት እስከሆኑ ድረስ አመፅም ተቃውሞም አይኖርም። አመፅና ተቃውሞ የሚወልደው ጭቆናው ነው እንጂ የኢሳት ፕሮፓጋንዳ አይደለም፣ የኢሳት ዜና አይደለም። ኢሳት እውነት ነው የሚዘግበው። ኢሳት ኢትዮጵያ ውስጥ ያለውን እውነታ ነው ለዓለም እያደረሰ ያለው፣ ለኢትዮጵያውያንም እየነገረ ያለው እና የሚያውቁትን ነገር መልሶ የማስተጋባት ነገር ነው። ከዛ ውጭ ኢሳት በኢትዮጵያ ውስጥ አመፅ በማምጣት ኢትዮጵያ ውስጥ ችግር በመፍጠር እንደዛ የምናስብ እንደዛ የሚሰሩ ሰዎች እሳት ውስጥ የሉም። በተሻለ መጠን ኢትዮጵያ የሁላችንም ሆና ሁላችንም በጋራ የምንኖርባት የሰላም ደሴት እንድትሆን ነው የሁላችንም ምኞት። ምን ሰራውም ምን ለፋውም ምን ተጋውም ለዛ ነው እና ይህንን ኢትዮጵያ መንግስት ባለስልጣናት አይንና በጥቂት ደጋፊዎቻቸው ካልሆነ በስተቀር በኢትዮጵያን አይን ውስጥ ኢሳት የነጻነት ድምጽ ተደርጎ ነው የሚወሰደው። ይህን በእርግጠኝነት መመስከር እችላለሁ። በሌላ በኩል በዚህ በተቃዋሚዎች በኩል የሚነሳውን ነገር በተመለከተ የተቃውሞ እንቅስቃሴም ባለ ቁጥር መድረክ እንሰጣለን። ያን ሁኔታ ሰዎች እንዲናገሩ ድል መፍጠር፣ ለሁሉም ማመቻቸት ተገቢ ነው። ምንም ጥያቄ የለውም። እንደ ሚዲያ ሰው ደግሞ ሁልጊዜም ሚዲያ ዜና ነው የሚፈልገው፣ እንቅስቃሴ ነው፣ ክስተቶችን ነው እየተከተለ ሄደው ክስተት ባለበት ሁሉ እየተከተለን ክስተቱ መሰረት ያደረገ እንቅስቃሴ እናደርጋለን። ከዛ ውጭ ግን ኢትዮጵያ ውስጥ አንድ ነገር በተፈጠረ ቁጥር መግለጫ የምታውጣው ከሆነ ያንን መግለጫ እየተከተልን ዜና ማድረግ አንችልም። የፖለቲካ ፓርቲዎችን መግለጫ ዜና አድርገን ማውጣት እንደ እንትንም የምንከተለው ነገር አይደለም። በእርግጥ የተወሰነው ነገር ቀንጭ መንት በዜና መልክ ልናቀርብ እንችላለን። ምንም ነገር በተፈጠረ ቁጥር መግለጫ የሚወጣ ከሆነ መግለጫውን እየተከተለን መግለጫውን ያወጡትን ሰዎች ማነጋገር ለእኛም ብቻ ሳይሆን ለአድማጩ ማሰልቼ ስለሚሆን ከዚህ አንጻር እንትን የምንለው ነገር አለ። ግን ከዛ ውጭ ግን በኢትዮጵያ ጉዳይ ላይ ያገባናል የሚሉ በግለሰብም፣ በድርጅትም በማንም ባለሙሉ መብት ናቸው። ምክንያቱም ሰዓት እነሱ ጭምር በሚያዋጡት ገንዘብ የሚንቀሳቀስ ተቋም ነውና በዚህ በኩል ማንም ላይ ልዩነት ለመፍጠር አንሞክርም፣ አናደርገውም። ይህን ነው ማለት የምችለው። በአሁኑ ወቅት የምትገኘው አውስትራሊያ ውስጥ ነው። በተለያዩ ስቴቶችም ውስጥ ነው የተወግዘሃል። እርግጥ በዛሬው እለት ሜልበርን ከተማ ውስጥ ነው ያለኸው ና አውስትራሊያ ያመጣህ ምክንያት ምንድን ነው? የተለያዩ ስቴቶችን ስተዘዋውረህ ባየበት ወቅት አውስትራሊያ እና አውስትራሊያ ውስጥ የሚኖሩ ኢትዮጵያ ና ትውልድ ኢትዮጵያውያን በትንሹም ቢሆን ያሳደሩብህ ምን አይነት በጎ ተጽዕኖች አሉ? አሁ፣ እንግዲህ ወደዚህ የመጣሁት ያው ኢሳት ስራዎቹን ለማከናወን በመላው ዓለም ከሚኖሩ ኢትዮጵያውያን ድጋፍ ይፈልጋል። ያንዱ ድጋፍ በየአመቱ በዋናነት የሚያደርገው አለ። ከዛ ውጭ ደግሞ በየወሩ በባንክ እና በተለያየ መንገድ ሰዎች ወራይ ክፍያ የሚከፍሉበት ሁኔታ አለ። ግን የአመታዊው ስድስተኛውን ዓመት በተለያዩ የዓለም ክፍሎች ያክብረናል ና በአውስትራሊያም ኢትዮጵያን ባሉበት ለማክበር አስፈላጊው ዝግጅት እዚህ ሀገር በመደረጉ በአውስትራሊያ ያሉት የኢሳት አስተባባሪዎች ኢሳትን የኢሳት ጋዜጠኛ እንዲመጣ በመጋበዛቸው ና እኔም በዚሁ መልክ ወደዚህ ወደ አውስትራሊያ መጥቻለሁ። እስካሁን ወደ ብሪዝበን ፐርዝ፣ ሲድኒና ግላይድ የሚባሉ አራት የአውስትራሊያ ግዛቶች ውስጥ ተንቀሳቅሻለሁ። በአራቱም ቦታዎች ያየሁት ነገር በእውነት ኢትዮጵያውያን በየትኛውም የዓለም ጫፍ ላይ ተቀምጠው ለሀገራቸው ያላቸውን ስሜትና ለሀገራቸው ምንም ነገር ለማድረግ ስለ ሀገራቸው ያላቸውንም ቁጭት በተገቢው ያየሁበት በከፍተኛም ደረጃ ደግሞ ለኢሳትም ያላቸውን ፍቅርና ድጋፍ በግልጽ ያሳዩበት ስለሆነ እኔ በጉዞዬ እንደ ኢሳት ብቻ ሳይሆን እንደ አንድ ኢትዮጵያዊ ኢትዮጵያን ከ1000 ማይል በላይ ከኢትዮጵያ ርቀው ኢትዮጵያን በዚህ መልክ እየተቆጩ እየተንገበገቡ እያሰቧት መሆኑንም ስረዳ ለኢትዮጵያም ጭምር ነው ተስፋ የሚታየኝ። ይሄ ኢሳት ጉዳይ ብቻ ሳይሆን የኢትዮጵያዊነትንም ጉዳይ ስለሆነ እስካሁን ባለው ጉዞ አውስትራሊያ ውስጥ ባሉ ኢትዮጵያውያን በሚያደርጉት እንቅስቃሴ ስለ ያላቸው ነገር ከለቤ ኮርች ያለው ና በጣም አስደሳች ጉዞ ነበር። እስካሁን ያለው የሜልበርንስ በምን መልኩ ነው የምጠበቀው? አሁን የፊታችን እሁድ እንደዚሁ አንተ በምትገኝበት እሳትን ወክለ በእንግድነት ህዝባዊ ስብሰባት ጠርቷል። ያንንስ በምን መልክ ይጠናቀቃል የሚል ተስፋ ነው ያለ አሁ፣ እንግዲህ ሜልበርን ምናልባት እስካሁን ከተጓዝኩባቸው ከተሞች በተለየ መንገድ ኢትዮጵያውያን በከፍተኛ ቁጥር የሚገኙበት ከተማ ነው። ስለዚህ እዚህ ያለው እንቅስቃሴ እስካሁን ከነበረው በጣም የተሻለ እንደሚሆን ከዛ ከመጣሁበትም አካባቢ ካሉ ኢትዮጵያዊነትም ግምታቸውን ያንጸባረቁበት ነው። እዚህ ያሉትም ሰዎች ይህንኑ እያረጋገጡ ነው። ስለዚህ የፊታችን እሁድ የተባለው ነገር እውነት ነው አይደለም የሚለውን ሲደርስ የምናየው ነገር ይሆናል። ስብሰባዎች የሚካሄደው 135 ስቴፈን ስትሬት የአራቪ 313 የሚባለው ቦታ ላይ መሆኑን ተረድቻለውና እንግዲህ ኢትዮጵያውያኑ ለኢሳትም በአጠቃላይ በኢትዮጵያ ጉዳይ ላይም ያላቸውን ነገር እንትን ለማለት በዚህ እንዲገኙ ለኢሳት ቤተሰቡም ሆኜ በዚሁ አጋጣሚ እጋብዛለሁ ማለት ነው። ኢሳትን ከዚህ በኋላ በሚቀጥሉት አምስት ወይም አስር ዓመታት ጊዜ ውስጥ የት ደረጃ ላይ ደርሶ ያለሁ የሚል ምኞት ነው ያለው? ወይም በኢሳት በኩል ያለው እቅድ በሚቀጥሉት አምስት ወይም አስር ዓመታት አሁን ካለበት የት ለማድረስ ነው ያለው ትልም? እንግዲህ ኢትዮጵያ ውስጥ ያለው ሁኔታ ነው የኢሳትን ቀጣይ ጉዞ የሚወስነው። የኢሳት ቀጣይ ጉዞ እኔ በቅርብ ዓመታት ውስጥ ስለ ኢሳት ያለኝ ተስፋ ኢሳት በመላው ዓለም ሆኖ ኢትዮጵያን በሚገኙበት የኢትዮጵያን የጋራ ድምፅ ሆኖ ወደ ኢትዮጵያ የሚሰራጭ፣ ምናልባትም መቀመጫውን አዲስ አበባም ሊሆን ይችላል ቢፈልግ ዋሽንግተን ቢፈልግም መልበርን ሊሆን ይችላል እና ኢሳት በመላው ዓለም የሚገኙ ኢትዮጵያን ስለ ኢትዮጵያ የሚናገሩበት መድረክ እንዲሆን ነው። ከዚህ ውጭ በኋላ ግን ኢትዮጵያ ውስጥ በርካታ ቴሌቪዥን ጣቢያዎች፣ በርካታ ሬዲዮን ጣቢያዎች፣ በርካታ የፕሬስ ስትመቶች እንዲበዙ ነው የምመኘው። ስለዚህ ምናልባት ኢሳት ውስጥም ያለን ሰዎች ሁሉ እስከ መጨረሻው ከኢሳት ጋር ላንቀጥል እንችላለን። ከኢሳት ውስጥ ያለን ሰዎች ከኢሳት ጋር የምንቀጥለው ኢትዮጵያ ውስጥ የምንፈልገው ነጻነት እውን ሆኖ ኢትዮጵያ የኢትዮጵያውያን ሆና ነጻ አስተሳሰቦች በነጻነት መንሸራሸር ሲጀምሩ የኢሳት ተልኮ በመላው ዓለም የሚገኙ ኢትዮጵያውያን የጋራ መድረክ ሆኖ በኢትዮጵያ ጉዳይ ላይ አስተዋጽኦ እንዲያደርጉ የሚሰራ ሚዲያ እንዲሆን በእኔ በኩል ምኞት ይሄ ነው። ከዛ ውጭ ግን በርካታ ቴሌቪዥን ጣቢያዎች ኢትዮጵያ እንዲኖሯት ከነ ሶማሊያም ከነ ኬንያም ከትንሽ ሀገሮችም ማነስ የለብንም እና ይገባናል። ስለዚህ በርካታ ቴሌቪዥኖች እንዲኖሩ ነው የምመኘው። ኢሳትን በአንዲት ቃል ወይም በአንዲት አረፍተ ነገር ግለጽ ብትባል እንዴት ነው የሚገልጸው? የነጻነት ድምፅ ነው። ጋዜጠኛ ሲሳ ያጌና የአውስትራሊያ ጉዞና የሜልበርን ቆይታ መልካምና የተሳካ እንዲሆን መኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። ከሰውን በጣም ነው መመሰግነው እዚህ ሜልበርን ነው የሚገኘው ኤስቢኤስ ስቱዲዮ ተገኝቼ እድሉን ሰጥተኝ በኢሳት ጉዳይ ላይ ቃለ ምልልስ እንድናደርግ ስልፈቀድክልኝ እግዜር ይስጥልኝ። አመሰግናለሁ ኤስቢኤስ ሬዲዮ።